የዕለቱ አብይ ርዕስ በኢትዮጵያ የእስልምና ተከታይ ማኅበረሰቦች ውስጥ የተቋቋሙ ኮሚቴዎች የሀገሪቱ መንግሥት በእስልምና ጉዳዮች ጣልቃ እየገባ ነው ባሉት ላይ ተቃውሞ ለማሰማት ሰልፎችን እያደራጁ ነው። የኢትዮጵያ መንግሥት የአክራሪ እስልምና መነሳሳት አድርጎ የሚመለከተውን ለመቅጨት እየሞከረ ባለበት በዚህ ወቅት ውጥረቱ እየተጋጋለ መምጣቱን የቪኦኤው ፒተር ሃይንላይን ከአዲስ አበባ ዘግቧል። ቆንጅታ እየታቀርበዋለች ለአርብ ጸሎት ወደ አወሊያ መስጊድ የሚገቡ ምዕመናን ዋናው በር ላይ በተለጠፈው መግለጫ ዙሪያ ሰብሰብ ብለው ቆመዋል። ባለፈው በጓሮ በር ገብተዋል፣ አሁን ደግሞ ያ እንዳይደገም ጠንቀቅ ብለን እንጠብቅ፣ ይላል የመግለጫው ርዕስ። በዚህ ማሳሰቢያ ላይ የእስልምና ጉዳዮች ጠቅላይ ምክር ቤቱን መንግሥት ድምጹን አጥፍቶ በቁጥጥሩ ስር አዋለው በማለት የሚቃወመው የአወሊያ መስጊድ ኮሚቴ ፊርማውን አኑሮበታል። አዲስ የሚመረጡ የጠቅላይ ምክር ቤቱ አባላት ምርጫ በየአካባቢው ቀበሌዎች ይካሄድ የሚለውንም ሀሳብ ኮሚቴው አይቀበልም። መካሄድ ያለበት በከተማዋ በሚገኙት መስጊዶች ውስጥ ነው ሲልም እየጠየቀ ነው። በመስጊዱ ደጃፍ ከቆሙት አንዱ ኢብራሂም ሐሰን በአወሊያ ትምህርት ቤት የኮምፒውተር ሳይንስ መምህር ናቸው። ምርጫው በየቀበሌው ከተካሄደ ለማጭበርበር ተግባር በር ይከፍታል የሚል ስጋት አላቸው። It should also inside the mosques, not on uh, the Kabbalists, because if it will be carried out on the መካሄድ ያለበት ቀበሌ ሳይሆን በየመስጊዱ ነው። ቀበሌ ውስጥ ከተካሄደ ማጭበርበር ይኖራል። የመንግሥት ባለሥልጣናት የሚገቡበት ይሆናል። ይሄ ትክክል አይደለም። ጉዳዩ የሃይማኖት ጉዳይ ነው። መንግሥት ጣልቃ መግባት የለበትም። የወልያው መስጊድ በርካታ ሙስሊሞች የኢትዮጵያ መንግሥት የሳላፊዎች ወግ አጥባቂ የእስልምና አስተምህሮን ለማገድ የያዘው ሙከራ አድርገው በሚመለከቱት ላይ የተነሳ የተቃውሞ እንቅስቃሴ አምባ ሆኖ ከርሟል። የእስልምና ጠቅላይ ምክር ቤቱ በቅርቡ በርካታ የአወሊያ ትምህርት ቤት መምህራንን ከስራ አባሯል። የአረብኛ ቋንቋ ማስተማሪያ ማዕከሉንም ዘግቶታል። መምህር ኢብራሂም ሐሰን የኢትዮጵያን ሙስሊሞች ከረር ከሚለው የሳላፊ አስተምህሮ ይልቅ ብዙም የማይታወቀውንና ከአመፃ ነፃ ህይወትን የሚሰብከውን አልሀባሽ የተባለውን አስተምሮ እንዲቀበል ለማድረግ እየሞከረ ነው በማለት ጠቅላይ ምክር ቤቱን ይወነጅላሉ። ኮሚቴው ሽብርተኛ ሳይሆን አይቀርም ብለው ነው የሚያስቡት። እኛን አሸባሪ አድርገው ይመለከቱናል። ነገር ግን የሙስሊም ማኅበረሰቦችን በጠቅላላ የሚወክል ነው። አንዳንዶቹ ሳላፊዎች የአልቃይዳ አባላት ናቸው ይላሉ። ግን በኢትዮጵያ ሙስሊሞች ውስጥ የአልቃይዳ አባል የለም ሃይማኖቱን የሚከተል ሙስሊም እንጂ። በቅርቡ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ያለመቻቻል ርዕዮተ ዓለምን የሚሰብኩ ሲሉ በወነጀሏቸው ላይ እርምጃ ይወሰዳል ሲሉ ማስታወቃቸው አይዘነጋም። ለሀገሪቱ ምክር ቤት ባሰሙት ንግግር በደቡባዊው የሀገሪቱ አካባቢ ጥቂት ሳላፊዎች ሚስጥራዊ የአልቃይዳ ህዋሶችን ማቋቋማቸው ተደርሶበታል ብለዋል። ከዚያ ከጥቂት ቀናት በኋላ ደግሞ በኦሮሚያ ክልል ፖሊስ ጽንፈኝነትን ሲሰብኩ የተደረሰባቸው ተብለው የተወነጀሉ የሃይማኖት መሪን ለማሰር ሲንቀሳቀስ አታስሩም ብለው የወጡ አራት ተቃዋሚዎች ሲገደሉ፣ ብዙዎች መቁሰላቸው ይታወሳል። ባለፈው ሳምንት ደግሞ አንድ ኬንያዊን ጨምሮ አምስት ሰዎች በኦሮሚያ ከሚገኝ መስጊድ የአልቃይዳ ህዋስ መስርተው በመንቀሳቀስ ወንጀል ክስ በአዲስ አበባ ፌዴራል ፍርድ ቤት ቀርበዋል። አሁንም እንዲሁ በቅርቡ የኢትዮጵያ ባለስልጣናት ከአንድ ስሙን በውል ካልጠቀሱት የመካከለኛው ምስራቅ ሀገር የገቡ ያሏቸውን ሁለት አረቦች ከሀገር አስወጥተዋል። ሁለቱ ሰዎች ፖሊስ ጥላቻ አዘል ንግግር ሲያደርጉና በአዲስ አበባው በዋናው አንዋር መስጊድ ወረቀት ሲበትኑ ያለውን ተግባር ሲፈጽሙ እንደ ታሰሩ ነው የተገለጠው። ባለፈው አርብ በርካታ ወጣት ሙስሊሞች አፋቸውን ሸፍነው በዝምታ ተቃውሞ አንዋር መስጊድ ደጃፍ ተኮልኩለው እንደነበረ ተዘግቧል። ያንን ዕለት በአወሊያ መስጊድ ደጃፍ የነበሩ ወጣት ወንዶች እንደገለጡት ከሆነም ለዚህ ሳምንት አንድ ትልቅ የተቃውሞ ሰልፍ ታቅዷል። ዘጠና ሚሊዮን ከሚሆነው የኢትዮጵያ ሕዝብ ከግማሽ የሚበልጠው የክርስትና ሃይማኖት ተከታይ ሲሆን ሰላሳ አምስት ከመቶ የእስልምና ሃይማኖት ተከታይ እንደሆነ ይገመታል። ኢትዮጵያ የረጅም ጊዜ የሃይማኖት መቻቻል ታሪክ ያላት ሀገር ናት።